በምዕራብ ወለጋ ገንጂ ወረዳ ባለፈው ሳምንት የግሬት ኮሚሽን በኢትዮጵያ የተባለ መንፈሳዊ ድርጅት ሁለት አገልጋዮች ና አንድ ሌላ ወጣት ግድያ የለንበትም ሲል የኦሮሞ ነፃነት ሸማቂዎች ምዕራብ ዞን ቃል አቀባይ ጉማባስ ኤቢሳ ተናገሩ። ከደምቢዶሎ ዩኒቨርሲቲ ውጪ ሀገቱ የተባሉትን ተማሪዎችም እኛ አላገትንም ያሉት የሸማቂው ቡድን ቃል አቀባይ፣ መንግስት ሰዎች እንደገደልን እንዲሁም እገታና ዝርፊያ እንደፈጸምን በማድረግ ስማችንን ለማጥፋት መግለጫ ያወጣል ሲሉም ከሰዋል ቃል አቀባዩ። ቡድናቸው ምን ያህል ታጣቂ እንዳለው ና በማን እንደሚደገፉም ለመግለጽ አልፈቀዱም። ለዝርዝሩ ናኮር መልካ። በምራብ ወለጋ ዞን ገንጂ ወረዳ ባለፈው ሳምንት ሁለት የግሬት ኮሚሽን ኢትዮጵያ አገልጋዮች ና ከሁለቱ የአንዱ አገልጋይ ልጅ የተገደሉት በጫካ ታጥቆ በሚንቀሳቀሰው ሸማቂ ቡድን ነው ብሎ መንግስት ገልጿል። የሸማቂዎቹ ምራብ ዞን ጦር መሪ ቃል አቀባይ ጉማ አባሴ ቢሳ የመንግስትን ወቀሳ በስልክ አስተባብለዋል። በገንጂ የተገደሉ የተባሉ ሰዎችን እኛ የኦሮሞ ነጻነት ሸማቂዎች አልገደናቸውም። ይህ ውንጀላ የኛን ስም ለማጥፋት ነው። መንግስት ገድለዋል በማለት እኛ ላይ የሚያሳብበውን ማናቸውንም አልገደንም። ከድሮ ጀምሮ መንግስት ያጠፋውን ነገር እኛ ላይ ያሳብባል። የኦሮሞ ነጻነት ታዋጊ አዛዥ አለው የሚተዳደርበት ደንብም አለው። ንጹሐንና ያልታጠቁ ዜጎች ላይ በፍጹም ግድያ አንፈጽምም። መንግስት በራሱ እርምጃ ወስዶ ሸማቂዎች እርምጃ ወሰዱ እያለ መግለጫ ያወጣል የእኛ ጦር ለነጻነት ጫካ እስከገባ ድረስ ለህዝቡ መስዋዕትነት ይከፍላል ንፍትም ከዚህ ቀደም የኢትዮ ቴሌኮም የብራምሪጅን ስራ አስኪያጅ አቶ ገመችስ ታደሰን ጨምሮ በነቀምቴና ደንቢዶሎ በዚህ ዓመት የተገደሉ በርካታ የመንግስት አመራሮችና ሰራተኞች ጋር ተያይዞ ሸማቂ ቡድኑ አልፈጸመም ሲሉ ተናግረዋል። ጉማባስ ከሶስት ወራት በፊት በአለመረጋጋት ስጋት ሳቢያ ከደምቢዶሎ ዩኒቨርሲቲ ወደ ቤተሰቦቻቸው በመመለስ ላይ የነበሩ ተማሪዎች እገታ ጋር ተያይዘውም እንዲሁ የሸማቂ ቡድኑ ስም ሲነሳ ነበር። ቃል አቀባዩ እኛ አላገት ናቸውም ብለዋል። በዚህ ዙሪያ የምዕራብ ዞን ጦር መሪ በወቅቱ በብዙሀን መገናኛ ተጠይቀው መልስ ሰጥተውበታል ከዛ ውጭ የምለ ነገር የለኝም ነገር ግን ቅድም እንደገለጽኩት መንግስት ለሁሉም ጥፋት ወደ እኛ መጠቆሙን ተያይዞታል። የሸማቂዎቹ ጦር መሪ ኩምሳ ዲሪባ ከሁለት ወራት በፊት ለቢቢሲ አፋን ኦሮሞ በሰጡት ቃል የትግል ዓላማቸው ከተማሪዎች ጋር እንደማይገናኝና በተማሪዎቹ ላይም ይህ የተባለውን እገታ እንዳልፈጸሙ ገልጸው ነበር። የእርሳቸው ጦር ተማሪዎቹ ታገቱ በተባሉበት አካባቢ የለም ሲሉም ገልጸው ነበር። ወደ ቤተሰቦቻቸው ሲመለሱ ታገቱ የተባሉ ተማሪዎች ጉዳይ እስካሁን ግልጽ አልሆነም። ቤተሰቦቻቸውም ተማሪዎቹ ስለመመለሳቸው የገለጹት ነገር የለም። መንግስትም ተማሪዎች የደረሱበትን ቦታ እስካሁን ግልጽ አላደረገም። የኢትዮጵያ ፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ በዚህ ጉዳይ ተጠይቀው ጉዳዩ እንደማይመለከታቸውና የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት ጉዳዩን እንደያዘ ተናግረዋል። የኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁንን በስልክ ለማግኘት ያደረግነው ጥረት አልተሳካም። የቄለም ወለጋ ዞን አንዳንድ ነዋሪዎች በሸማቂዎች ምክንያት ቤት ንብረታቸውን ትተው ወደ ጋምቤላና የተለያዩ ቦታዎች መሄዳቸውንና የመንግስት ስራ ኃላፊዎችና ባለሀብቶችን ጫካ እየወሰዱ እንደሚያሰቃዩ እንዲሁም ገንዘብ እንደሚጠይቁ ለሚነሳባቸው አቤቱታም ምላሽ አላቸው። ጉማባስ ወራኒ ብልሱማ ኦሮሞን ዋጀሴራ እኛ በምንንቀሳቀስበት ቦታ ገሎናል፣ አግቶናል፣ እንዲሁም ዘርፎናል የሚል ሰው የለም። የኦሮሞ ነጻነት ታዋጊ ይህንን ድርጊት አይፈጽምም፣ ለወደፊቱም አያደርገውም። ይህንን እኩይ ተግባር ያወግዝማል። ይህ የመንግስት ድርጊት ነው መሞቱም ለሚነሱት ነቀፌታዎች መልሰው መንግስትን ተጠያቂ የሚያደርጉት ቃል አቀባዩ ለወቀሳቸው ማስረጃ ማቅረብ የሚችሉ እንደሆነ ተጠይቀው በየአካባቢዎቹ የሚገኙ የማህበረሰብ አባላትን መጠየቅ ትችላላችሁ ብለዋል። መንግስትን ተጠያቂ ለማድረግ የሚሞክሩትን ለማጣራት ወደ ኦሮሚያ ፖሊስ ኮሚሽን፣ ወደ ኦሮሚያ መንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት እንዲሁም የሀገር መከላከያ ሰራዊት ከፍተኛ የስራ ኃላፊዎችን በስልክ ለማግኘት ያደረግነው ጥረት አልተሳካም። ለወደፊቱ ይዘን ለመቅረብ እንሞክራለን። በሸማቂ ቡኑስ የሚገኙትን ታዋጊዎች ቁጥርና የድጋፍና ገንዘብ ምንጭ መግለጽ በደንብና ስነ ምግባራቸው የተከለከለ መሆኑን የተናገሩት ቃል አቀባዩ ይህን የትጥቅ ትግል ዓላማቸው በሀሳብ የሚደግፉ ምን ያህሉ እንደሆኑ ሲገልጹም እንዲህ ብለዋል። ትግሉንና ነጻነት የሚፈልጉ የሚደግፉን አሉ። ያ ማለት ደግሞ ሁሉም ይደግፈናል ማለት አይደለም። ይህን ያህል ህዝብ ይደግፈናል፣ ይህን ያህሉ ደግሞ አይደግፈንም ለማለት ግን እቸገራለሁ። አቶ ጉማባስ እነሱና መንግስት ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ አስቻይ ሁኔታ ለመፍጠር ጥረት መጀመራቸውን ስለገለጹት ፉርቱ በጎ አድራጎትና የኦሮሞ ጉዳይ መፍትሄ አፈላላጊ ኮሚቴዎችን በተመለከተ መረጃ እንደሌላቸው ገልጸዋል። ከሁለት ዓመት በፊት በኢትዮጵያ የመጣውን ለውጥ ተከትሎ የኦሮሞ ነጻነት ግንባር ኦነግ ለሰላማዊ መንገድ ለመታገል ወደ ሀገር ከተመለሰ ከአንድ አመት በኋላ ሸማቂዎቹ በትጥቅ ትግላቸው እንደሚቀጥሉ አስታውቀው በምዕራብና ደቡብ ኦሮሚያ ጫካዎች ሲንቀሳቀሱ እንደነበር ሲገለጽ ነበር። የሸማቂዎቹ ጦር መሪዎች በጫካ የቀሩበትንና የሚታገሉበትን አላማ ሲገልጹ ቄሮና ህዝቡ ታግሎ ያመጣው ለውጥ አላማውን በመሳቱና የኦሮሞ ህዝብ የታገለለት ነጻነት ባለመምጣቱ ፍፁም የሆነ ነጻነት ለህዝቡ ለማምጣት እንታገላለን ሲሉ ይደመጣል። መንግስት ሸማቂዎቹ ሰላማዊ የትግል ስልትን እስካልተከተሉ ድረስ የህግ የበላይነትን ለማስከበርና ለህብረተሰቡ ሰላም ሲባል ሸማቂዎቹ ላይ እርምጃ መውሰዱን እንደሚቀጥል ሲገልጽ ቆይቷል። በሁለቱ መካከል በሚፈጠረው ግጭት ደግሞ በህብረተሰቡ ኑሮና ሁለንተናዊ እንቅስቃሴ እንቅስቃሴ ላይ ስጋት መጋረጡ በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር ምልካ ከአምቦ